ከኢኮኖሚው ዓለም ዛሬ ወደ ሶስት እጅ የሚጠጋው የአፍሪካውያን ባለጠጎች ሀብት አነስተኛ ግብር በሚያስከፍሉ አገሮች ይገኛል። ይህ አህጉሪቱን በየዓመቱ ወደ 14 ቢሊዮን ዶላር የግብር ገቢ ያሳጣታል። የ44 የአፍሪካ አገሮች ባለጠጎችና ባለስልጣናት ገንዘባቸውን ከገዛ ህዝባቸው እያሸሹ በውጭ አገራት እንደሚሸሽጉ በፓናማ ሰነዶች ላይ በተደረጉ ምርመራዎች የተገኙ አዳዲስ ግኝቶች ጠቁመዋል። ይህ ለአፍሪቃውያን ሌላ የራስ ምታት ይዞ ብቅ ብሏል። አብዛኞቹ ከአፍሪቃ ጥሬ ሀብት ጋር በተያያዙ ስራዎች ላይ የተሰማሩ ናቸው። ኦክስፋም አሜሪካ በቅርቡ ይፋ ያደረገው ጥናት የአፍሪቃ ጠንካራ ሰዎች እንደምትገምቷቸው የአህጉሪቱ ጥሩ ተስፋ አይደሉም የሚል መርዶ ይዞ ብቅ ብሏል። በጥናቱ መሰረት አፍሪቃ ከግብር ማግኘት የነበረባትን ገቢ በማጣቷ ድህነት ስር እየሰደደ ኢፍትሐዊ የሀብት ክፍፍሉም ቅጥ ያጣ እንደሆነ ጠቁሟል። ቻርሎቴ ቤከር የኦክስፋም የዘመቻዎች አስተባባሪ ናቸው። የቅርብ መረጃዎች ግብር ማሸሽ በአፍሪቃ ሀገሮች ላይ ያለውን የከፋ ተጽዕኖ ከሚያሳየውና ባለፈው ሳምንት ይፋ የተደረገው የፓናማ ሰነዶች የምርመራ ውጤት ነው። በአህጉሪቱ የሚሰሩ ኩባንያዎችና የአፍሪቃ ባለጸጎች የሚከፍሉት ግብር እጅግ አነስተኛ ነው አሊያም ጨርሶ አይከፍሉም። የአፍሪቃ መንግስታት የአመታዊ ወጫቸውን በድሃው ዜጋ ጫንቃ ላይ ጭነውበታል። ይህም በመላ አህጉሪቱ ለሚስተዋለው የእኩልነት እጦት ቀውስ ከፍተኛ ድርሻ አለው። አነስተኛ ግብር በማስከፈል ገንዘብ የሚሸሽጉት ሀገራት ደግሞ የዚህ አሳፍ ሪ ተግባር ማዕከል ናቸው። የሀገሪቱ ኢኮኖሚም ተጎድቷል። የፋይናንስ ስርዓቱ ሚስጥራዊነት ባለጸጋ አፍሪቃውያን እና ኩባንያዎች በየአመቱ በቢሊዮን የሚቆጠር ዶላር እንዲያጭበረብሩ አግዟቸዋል። ኩባንያዎች ከግብር በሚያሸሹት ገንዘብ ምክንያት የአፍሪቃ ሀገሮች በየአመቱ 38 ቢሊዮን ዶላር እያጡ ነው። አፍሪቃ ግለሰቦች ከግብር በሚያሸሹት ገንዘብ ምክንያት የምታጣው 14 ቢሊዮን ዶላር ብቻ ሳይሆን ኩባንያዎችም አስተዋጽኦ አላቸው። በዓለም አቀፉ የምርምራ ጋዜጠኞች ጥምረትና በጀርመኑ ዙዶይቸ ሳይቱን ጋዜጣ በመመርመር ላይ የሚገኙት የሞዛክ ፎንሴካ የፓናማ ሰነዶች በዘር ሃይማኖትና ፖለቲካዊ ጥቅም የተሳሰሩ አፍሪካውያን ከገዛ ህዝባቸው ገንዘብ የሚያሸሹበትን ስልት አጋልጠዋል። አንዳንዶቹ ዘመዶቻቸው፣ ወዳጆቻቸው አሊያም የጥቅም አጋሮቻቸው ዛሬም በየአገሮቻቸው ስልጣን ላይ ናቸው። ገንዘብ የሚያሸሹበት፣ ከግብር የሚያመልጡበት መንገድ ውስብስብ መሆን ብቻ ሳይሆን መንግስታቱም ፖለቲካዊ ቁርጠኝነት የላቸውም። አፍሪካውያን ይህን ማስቆም ይችሉ ይሆን? በመጀመሪያ ደረጃ አንድን ነገር ለማሳካት ፖለቲካዊ ቁርጠኝነት ያሻል። አሁን ይፋ እየሆኑ ያሉት ግብር የማሸሽ አሳታፊ ተግባራት በመንግስታት ላይ ጫናውን ያሳድገዋል ብዬ ተስፋ አደርጋለሁ። በቀዳሚነት ግን መሰራት ያለባቸው ስራዎች አሉ። የኩባንያዎችን ባለቤቶች ማንነት በግልጽ የሚያሳውቅ በጣም ግልጽ የፋይናንስ ስርዓት ያስፈልጋል። መንግስታት የገቢውን ግብር ለመሰብሰብ የኩባንያ ባለቤቶችን በግልጽ ማወቅ አለባቸው። ግለሰቦችና ኩባንያዎች አነስተኛ ግብር በሚከፈልባቸው ሀገራት የሚሰሩትን የምስጢር ስራ ማወቅ እስካልተቻለ ድረስ መቆጣጠር አይቻልም። ይህ ሊለወጥ ይገባል። ግዙፍ ኩባንያዎች ስራ ላይ በተሰማሩባቸው ሀገራት ያገኙትን ትርፍና የሚከፍሉትን ግብር መጠን ይፋ ማድረግ ይጠበቅባቸዋል። እነዚህን ለህዝብ ይፋ ማድረግ ከተቻለ ድብቁ የፋይናንስ ስርዓት ረቶችን መናድ ይቻላል። ምስጢራዊነትን ማስወገድ ከተቻለ ዜጎች መንግስታቸውን ተጠያቂ ማድረግ ይችላሉ። የአፍሪካ አስር ባለጠጎች ጠቅላላ ሀብት ከኬንያ ዓመታዊ የምርት መጠን ጋር እኩል ነው። እንደ ዓለም ባንክ መረጃ ከሆነ ከጎርጎሮሳዊው 2010 ዓ ም ጀምሮ የአፍሪቃ ቢሊዮነሮች ቁጥር በእጥፍ ሲያድግ በድህነት አረንቋ የሚማቅቁ ዜጎች ከጎርጎሮሳዊው 1990 ዓ ም ጀምሮ በ50 ሚሊዮን ጨምሯል። ከዓለም ሀገራት የከፋ ኢፍትሐዊ የሀብት ክፍፍል ከሚገኝባቸው አገራት ሰባቱ አፍሪካ ውስጥ ይገኛሉ። ከዓለም የወርቅና ፕላቲንየም አምራች አገሮች ቀዳሚ የሆነችው ደቡብ አፍሪካ በዚህ ግንባር ቀደም ነች። የፓናማ ሰነዶች አዳዲስ የምርመራ ውጤቶች አፍሪካ በእጅ መንሻ ሕገወጥ የገንዘብ ዝውውርና ከግብር በሚሸሹ ባለጠጎች በቢሊዮን ዶላር እየተዘረፈች መሆኑን ይፋ አድርገዋል። የአፍሪካ መንግስታት የባንክና የፋይናንስ ተቋማት መረጃ ልውውጥን በመቆጣጠር ከጉያቸው የሚሸሸውን ገንዘብ ማዳን የቻሉ አይመስልም። ለመሆኑ በባንኮችና መንግስታት መካከል ያለው የመረጃ ልውውጥ ምን ይመስላል? አሁንም ቻርሎቴ ቤከር ይህ እንደየሀገራቱ ይለያያል። ነገር ግን በቂ የመረጃ ልውውጥ የለም። በአፍሪካ የሚሰሩ ኩባንያዎች የሚያገኙት ትርፍና የሚከፍሉት ግብር ላይ በቂ የመረጃ ልውውጥ የለም። የበለጠ ግልጽነት ያስፈልጋል። በአልጄሪያ የተፈጸመ የ10 ቢሊዮን ዶላር ነዳጅና ጋዝ ስምምነት በፓናማ ሰነዶች ምርመራ ይፋ ከተደረጉ ጉዳዮች ውስጥ ይገኙበታል። በአልጄሪያ የነዳጅና ጋዝ የማምረት ፈቃድ አግኝተው ገንዘብ ያሸሹና ጣሊያን በምርመራ ላይ ከሚገኙ 17 ኩባንያዎች መካከል የ12ቱ ዶሴ የተከፈተው በሞዛክ ፎንሴካ አማካኝነት ነው። የኩባንያዎቹ ባለቤቶች በአልጄሪያ የሥራ ፈቃድ ለማግኘት ለአገሪቱ ባለሥልጣናት 275 ሚሊዮን ዶላር እጅ መንሻ ከፍለዋል። የቀድሞው የአልጄሪያ የኢነርጂ ሚኒስትርና የኦፔክ ፕሬዚዳንት የነበሩት ቸኪብ ቸህሊል ክፍያ ከተፈጸመላቸው ግለሰቦች መካከል አንዱ ናቸው። የላይቤሪያ የአልማዝ አምራቾች፣ የናይጄሪያ የነዳጅ ዘይት ሚኒስቴር ባለስልጣናት የድብቅ ኩባንያዎች ባለቤት መሆናቸውን የፓናማ ዶሴዎች አጋልጠዋል። የናይጄሪያ የቀድሞ የነዳጅ ሚኒስትር ዲዛኒ አሊሰን ማዱኬ አምስት ድብቅ ኩባንያዎች እንዳሏቸው የተጋለጠ ሲሆን ግብር ያልከፈሉበትን ገንዘብ በስዊዘርላንድ ብሪታንያና ዩናይትድ ስቴትስ ሸሽገዋል። የ46 ዓመቱ ባለጠጋ ኩላ አሉኮ ከባለሥልጣናት ጋር በመመሳጠር ከናይጄሪያ የነዳጅ ዘይት ሽያጭ 1.8 ቢሊዮን ዶላር የማሸሽ ክስ ቀርቦባቸዋል። ኩላ አሉኮ የተሰማሩበት ህገወጥ የገንዘብ ዝውውር ከመጋለጡ በፊት የናይጄሪያ መንግስትና መገናኛ ብዙሃን በሥራ ፈጣሪነትና እርዳታ በመስጠት ምግባራቸው ያሞካሿቸው ነበር። የአፍሪቃ ኢኮኖሚስቶች አነስተኛ ግብር የሚያስከፍሉ ሀገራትና የፋይናንስ ተቋማት መጥፋት አለባቸው ሲሉ ይወተውታሉ። ይህ ግን የሚሳካ አይመስልም። ሀገራቱንም ሆነ ተቋማቱን በህግ ከለላ የሚሰጧቸው የበለጸጉት ሀገራት ናቸው። ቻርሎቴ ቤከር ገንዘብ የሚሸሽጉና ከግብር የሚሸሹ ግለሰቦችና ተቋማትን ለማጥፋት ሚስጥራዊ አሰራር ሊቀየር ይገባል፣ ይቻላልም የሚል እምነት አላቸው። ይቻላል። ምስጢራዊ አሰራርን ማስወገድ ከተቻለ አነስተኛ ግብር የሚከፍሉ ሀገራትና ተቋማት ህልውና ማጥፋት ይቻላል። ችግሩ በአፍሪካ ብቻ ሳይሆን በመላው ዓለም የሚገኝ ነው። ህገወጥ የገንዘብ ዝውውርን ለመግታት መንግስታት በተለይም ሀያላኑ ተግባራዊ እርምጃ እንዲወስዱ ቢወተወቱም ከስብሰባ የዘለለ የፈየዱት ነገር የለም። ሰላሳ በመቶ ዜጎች ከድህነት ወለል በታች ከሚኖሩባት ናይጄሪያ የተፈጥሩ ሀብት በሚሊዮን የሚቆጠር ዶላር ዘርፈዋል ተብሎ የተወነጀሉት ኩላ አሉ። ገንዘባቸውን ያስቀመጡት ስዊዘርላንድ፣ ሉክሰምበርግ፣ ፈረንሳይ፣ ብሪታንያና ዩናይትድ ስቴትስ በሚገኙ ባንኮች ነው። ሰውየው በፈረንሳይ ቅንጡ መኖሪያ ቤቶችን ለዝነኞች አከራያሉ። በሆሊውድና ሎስ አንጀለስ ከባለጠጎችና ታዋቂ ሰዎች ጋር ይዝናናሉ።